በነቀምቴ ጊምቢና ሆሮ ጉዱ ወለጋ ሰዎች በኮማንድ ፖስት ወይም በማዘዣ ማዕከሉ ቁጥጥር ስር ውለዋል ይላል። ቁጥጥር ስር የዋሉ ግለሰቦች ቤተሰቦች እንደሚሉት ከሆነም ሰዎቹ በቁጥጥር ስር የዋሉት ከኦነግ ጋር ተያያዥነት ወይም ግንኙነት አላቸው ተብሎ በመጠርጠሩ ነው። የአካባቢው የጠቅላይ አዛዥ በበኩሉ ከአባ ቶርቤ ውጪ ማንንም አልያዝንም ብለዋል። ናኮር መልካ ከነቀምት ዝርዝሩን ይዟል። በነቀምት ከተማ ሰዎች በቁጥጥር ስር እየዋሉ እንደሚገኙ የሚናገረው የከተማው ነዋሪ ጓደኞቹም ቁጥጥር ስር የዋሉት በመከላከያ ሰራዊት ነው ይላል። ምክንያቱ በውል እንዳልተገለጸ የሚናገረው ግለሰቡ ከስራቸው ሲወጡ ቁጥጥር ስር እንደዋሉ ገልጿል። ለገፊያ ቤቱ ኢዶሳ ጌታቸው ቀበና ታሪኩ ለገሳ ቤቱ ኢዶሳ ጌታቸውና ለሚ የሚባሉ ግለሰቦች አንድ ቦታ ላይ ነው በመንግስት ቁጥጥር ስር የዋሉት አሁን የነቀምቴ ቤተ መንግስት ውስጥ ነው ታስሮ የሚገኙት በሁለት ስሪኤፍ መኪናዎች ናቸው መተው የወሰዷቸው ከተያዙ ወዲህ አንድም የቤተሰብ አባል አላናገራቸውም። ከሆሮ ጉድሮ ወለጋ ጅማ ገነቲ ወረዳ ታላቅ ወንድሙና ሌሎችም ሰዎች የዛሬ ሳምንት ከሰዓት በመከላከያ ሰራዊት ቁጥጥር ስር ውለው ወደ ነቀምቴ መወሰዳቸውን የገለጸው ቴዲ የተባለ ግለሰብ ሰዎቹ ስራ ላይ እንዳሉ ነው የተያዙት ብሏል። ታላቅ ወንድሙ በወቅቱ የግብርና ምርቱን እየሰበሰበ እንደነበርም ነው የገለጸው። አያያዛቸውን በተመለከተ የያዛቸው አካል ትኩረት ማድረግ እንዳለበትም ጠቁሟል። ምርታቸውን በመሰብሰብ ላይ እያሉ ነው ቁጥጥር ስር የዋሉት። የያዟቸውም የመከላከያ ሰራዊት አባላት ናቸው። ምክንያቱ ደግሞ ኦነግ ያለበትን ቦታ አሳዩን የሚል ሲሆን እነዚህ ሰዎች ግን ስለ ጉዳዩ የማያውቁ አርሶ አደሮች ናቸው። በጊምቢ ከተማም አባገዳ ግርማ ትናንት አራት ሰዓት ገደማ በመንግስት ታጣቂ በቁጥጥር ስር እንደዋሉ ልጃቸው ለቪዮኤ ተናግሯል። ልጆች ለምን ትምህርት ቤት እንዲሄዱ አታደርጉምና ቄሮን ለምን ታደራጃላችሁ የሚል ውንጀላዎችም እንደቀረቡባቸው የሚናገረው ልጃቸው በአሁኑ ጊዜ ቤተሰብም ሊያገኛቸው አልቻለም ይላል። ኮማንድ ፖስቱ ባለፈው ማክሰኞ ሁለት ስብሰባ ጠርቷቸው ከጠላት ጋር ግንኙነት አላችሁ እንዳላቸው ነግረውናል። ከዚያም ተማሪዎችን ለምን ትምህርት ትከለክላላችሁ አሏቸው። አቶ መሐመድ ከደር ባለፈው ሳምንት ከቤት ወጥተው መንገድ ላይ በመንግስት ታጣቂዎች እንደተያዙ ገልጸው ምክንያት ተብሎ የቀረበባቸው በከተማው የሚንቀሳቀሰው ሰላምን የሚያውቅ ቡድን ታደራጃለህ በሚል ነው ይላሉ። እሳቸው በነበሩበት ማቆያ ቦታ ስድስት ሰዎች እንደነበሩ ገልጸው ሶስቱ በዋስ መለቀቃቸውንም ነግረውናል። ቀጥ ብለህ ወደፊት ሂድ አሉኝ። እንደምፈለግ ነግረውኝ ቁጥጥር ስር ካዋሉኝ በኋላ ሁለት ቀን ቆይተው ያለዋስ ለቀቁኝ። የጊንቢ ከተማ ኮማንድ ፖስት አዛዥ ኮሎኔል እልሁ ስለ ሰዎች መታሰር ምንም እንደማያውቁ ተናግረዋል። ኮማንድ ፖስቱ በአካባቢው የሰራው ስላለ ስራ ተጨማሪ መረጃ ለመስጠትም ፍቃደኛ ሳይሆኑ ቀርተዋል። የነቀምቴ አካባቢ ኮማንድ ፖስት አዛዥ ሌተናንት ጀነራል አሰፋ በበኩላቸው የታሰሩት ለምን እንደታሰሩ ያውቃሉ ብለዋል። ቁጥጥር ስር ስለዋሉ ሰዎች ብዛትና ተያያዥ መረጃዎችን ከመስጠት ግን ተቆጥበዋል። በሌላ በኩል ትናንት ኮማንድ ፖስት ባወጣው መግለጫ በኦሮሚያ ና ቤኒሻንጉል ክልሎች እየተስተዋለ ያለውን የጸጥታ ችግር ፖለቲካዊ መፍትሄ ለመስጠትና ግጭቶችን በሕገ መንግስታዊ አግባብ ለመፍታት ጥረት እያደረገ እንደሚገኝ ገልጿል። እንደ መግለጫው ከሆነ ለውጡን የማይደግፉ ኃይሎች በምዕራብ፣ ምስራቅ ሆሮ ጉድሩና ቄለም ወለጋ እንዲሁም በቡኖ ቤዴሌ እና ኢሉ አባቦር ዞኖች ሰላማዊ እንቅስቃሴዎችን በመገደብ ዲሞክራሲያዊ እና ሰብአዊ መብቶችን ማፈናቸውን ገልጿል። ለአሜሪካ ድምጽ ናኮር መልካ ከነቀምቴ